<applause> ما هبرسه لا ما هبرسه የበጋ ውራት ማብቃቱንና የበልጋ አርፋሳ መግባቱን ምክንያት በማድረግ የሚከበረው የተራራው ሬቻ እሬቻ አርፋሳ በሜልበርን እሁድ ሰኔያ 3 ቀን 2024 ዓ ም ዳንዲኖግ ማውንቴን ተከበረ። የተፈጥሮ ሕግ ሳይዛባ በመቆየቱ ወደፊትም ሚዛኑ እንደተጠበቀ እንዲቀጥል ላደረገው ፈጣሪ ምስጋና ለማቅረብ መጪው ክረምት ቀላል እህል የሚያበቅል ጉዳት የማያመጣ ዝናብ ዘንቦ ምድር እንዲያብብ ፈጣሪን ለመለመን ከፍ ወዳለ ተራራ ላይ በመሄድ የሚከበረው የተራራው ሬቻ የሜልበርን ነዋሪ የኦሮሞ ማህበረሰብ አባላት በድምቀት አከበሩት። በበዓል አልባሳት ደምቀው እርጥብ ሳር በመያዝ ሕጻናትና ሴቶችን ከፊት በማስቀደም በአገር ሽማግሌዎች ምርቃት ክብረ በዓሉ ተጀምረዋል። በሰላም ያሳደርክን፣ በሰላም አውለን፣ ሰላም ጤና ስጠን፣ የወጣው በሰላም ይግባ፣ አቅም ጉልበት ሆነን፣ ዘመኑን በሰላም አሻግረን፣ ምድርን በልምላሜ ሙላው በማለት ምርቃት ያደረሱ ሲሆን በክብረ በዓሉ ላይ ያገኘናቸው ኦቦዶ ጋሳጌቹ ፈይሳ በአመት ሁለት ጊዜ ኦሮሞ ያለፈውን አመስግነው መጪው መልካም እንዲሆን የሚለምንበት የሬቻ በዓል ያከብራል። በምንኖርበት አገር ባህላችንን መጪ ትውልድ እንዲያስቀጥል እሬቻን ማክበር ያስፈለገው ሲሉ ገልጸውልናል። ሬቻ በኦሮሞ ህዝብ ዘንድ ትልቅ ቦታ ያለው ነው። ሰዎች እንደሚሉት ኦሮሞ በዛፍ በተራራ ወይ በሆነ ነገር አይደለም የሚያምነው ኦሮሞ የፈጣሪውን ለማመስገን እግዚአብሔር የፈጠረውን ግርማ ሞገስ ያለውን በአካባቢ ያለው ነገር ለምሳሌ ተራራ ከሆነ ትልቅ ተራራ ግርማ ሞገስ ያለው ጋ ሄዶ ይሄን የፈጠርከው አምላክ ብሎ ፈጣሪውን ያመሰግንበታል። ዛፍም ከሆነ በጣም ግርማ ሞገስ ያለው በአካባቢ ያለው ዛፍ ጋ ሄዶ ይህን የፈጠርከው አምላክ ብሎ እግዚአብሔሩን የሚያመልክበት ነው። በአመት ሁለቴ ነው። ኦሮሞ እሬቻ ነው የሚያከብረው። ዛሬ የምናከብረው እሬቻ አርፋሳ የሚባል ነው። ያ ምንድን ነው ኦሮሞ ይሄም በጋ በሰላም ያሳልፍከኝ በሰላም እዚህ ያደረስከኝ ክረምቱንም፣ ጨለማውንም ክረምት እንደ ጭለማ ነው የምታየው። ያን ክረምት በሰላም አሳልፈኝ ብሎ ያለፈውን አመስግኖ የወደፊቱን ራእዩን ለእግዚአብሔር የሚነግርበት የፕሮሰሷም ደግሞ ሲስተም ነው እሬቻ ማለት። ታሊ እሬቻ ማለት እንግዲህ የኦሮሞ ፈጣሪውን የሚያመሰግንበት ፕሮግራም ወይም ደግሞ ስነ ስርአት ነው። እስካሁን ባለው ሂደት በዚህ በሜልቦርን የብራውን እሬቻ ብዙ ሰው ይታደምበታል። ይህን አርፋ ሰውን ግን ብዙ ሰው አልነበርም። ዛሬ ግን በጣም ደስ በሚል ሁኔታ ብዙ ሰው የተሳተፈበት፣ ከሰዎቹም ደግሞ አብዛኞቹ አይተ እንደሆነ ተተኬቱ ልድ ነው። በብዛት የነበረው ሁሉም ልጆቹን ይዞ መጥቶ እነኛ ልጆች ሲወርድ ስዋርድ የነበረውን እሬቻ እንድረዱና ለወደፊቱ እንዲያስቀጥሉ ፍንጭ የሚሰጥበት ሁኔታ ነው ያሉት። የኦሮሞን ባህል በማስተዋወቅ በማህበረሰቡ ውስጥ ከፍተኛ አስተዋፅኦ ያደረገው ና የጤና እክል ገጥሞት ቆይቶ በአሁኑ ወቅት ጤንነቱ እየተመለሰለት የሚገኘው ጋዜጠኛ ዳበሳ ዋግጅራ ና ለፈጣሪው ምስጋና አቅርበዋል። ውብ ተፈጥሮ ባለው ቦታ ተሰባስበን በባህል አልባሳት ደምቀን ሬቻር ፋሳን ማክበራችን አስደሳች ነበር ስትል ቦንቱ ወርቅነህ ነግራናለች። ቦታው ከፍ ያለው የእግዚአብሔር ስጦታ ቦታ ነው። ሁሉም ዛፉም፣ ሌላውም ሁሉም የእግዚአብሔር ስጦታ ቦታ ነው። እግዚአብሔር የፈጠረው ነው። ከፍ ብለን እግዚአብሔርን ይሄን ክረምት ከፊታችን የሚመጣው መጥፎ ክረምት በሰላም አሳልፍልን። ጠብቀን ከመጥፎ አደጋ ከድሮ ብዛታችን በዛ ብለናል። ታሞ የነበሩት ተሽሏቸው ድናቸው አብረናሉ። ተገናኝተን አናቅም። ሴቶችም፣ ወንዶችም ህጻናቶችም በኦሮሞ ባህል አልባሳቶች አምረው አሸብርቀው በቃ የተለያየ ደመቅ ያለ ከለር ሆነን ደስ ብለን በጥሩ ሁኔታ እያከበርን ነው። ቀኑም ደግሞ እግዚአብሔር ይመስገን፣ ቀኑን እሱ እግዚአብሔር ያውቀዋል አሳምሮ። ብርድ የተባለው ዝራብ የተባለው ይሄው ፈካ ብሎ ነው ያለ ነው፣ ደስ ብሎን እያከበርን ነው። በቪክቶሪያ የኦሮሞ ማህበረሰብ ማህበር ሊቀመንበር በአለማየሁ ቆቤ የበጋውን የፀሐይ አሩር አሳልፈው ለዚህ ላበቃን ፈጣሪ ምስጋና ለማቅረብ መጪውን ክረምት እንዲያሻግረን ለመለመን የተራራ ኢሬቻ መከበሩን ነግረውናል። ኦሮሞ ባህል እና እምነት እሬቻ ሁለት ጊዜ ነው የሚከበረው አንዱ ብራ ነው በመልካም የሚከበር ሁለተኛው ደግሞ አሁን ዛሬ ስናከብሬዋል ነው ነው እና በተራራ ከፍ ያለ ቦታ ላይ ተሰባስቦ ኦሮሞ በአሉን ያከብራል ይህን የሚያደርግበት ምክንያት ትልቁ በጋ ከባድ ሆኖ በንብረት ላይ በህይወት ላይ አንዳንድ ችግሮች ሲፈጠሩ ሊፈጠሩ ስለሚችሉ ከዛ ሁሉ ድርቅ አሳልፈህን ለዚህ ላበቃህን፣ ለአርፋሳው ላበቃህን ብለው ምስጋና ያቀርባሉ። ሁለተኛው ትልቁ ነገር ደግሞ ፊታችን ያለው ክረምት ከባድ ነው። ከባድ ዝናብ አለ፣ ጎርፍ አለ፣ ወንዞች ይሞላሉ። ሕይወት ይጠፋል። በዚህ ላይ ደግሞ ዝናብ ሲዘንብ ቁሉ ይኖራል። በጋውን ደረቁን ጊዜ አሳልፈን ለዚህ ያበቃን ጌታ ምስጋና ይግባህ፣ እንደገና ደግሞ ለፊታችን ያለው ክረምት በሰላም አሳልፈን ከሚመጣው አንዳንድ ነገሮች አትርፈን ብለው ለመለመን ነው ትልቁ ነገር። ለዚህ ለሁለት ነገር ምስጋና ማቅረብና ለወደፊቱ የሚመጣውን ነገር ደግሞ አድነን ጠብቀን ለማለት ነው። አራት አምስት ዓመት ያህል ይሆናል የአርፋ ሳውን ቦታው ተፈልጎ ተራራው ተመርጦ ለዚህ በዓል ዝግጅት አስፈላጊው ነገር ተደርጎ መከበር ከጀመረ ቆይቷል። ሜልቦርን ኦሮሞ ኮሚኒቲ አንድ አምስት ያህል አክብሯል። ለዚህ ራሱን የቻለ ኮሚቴ አለ። ኮሚኒቲው አስፈላጊ የሆኑ ነገሮችን ያዘጋጃል፣ ይመካከራል እና በዚህ አይነት መልክ ነው ሲከበር የዋለው። ሽማግሌ አሮጊቱ፣ ወጣቱ፣ በተለይም እዚህ የተወለዱት ልጆች አላችን ነው ብሎ ዛሬ እንዳየው በጥሩ ሁኔታ ነው ሲከበር የነበረው። በየአመቱ እየጨመረ ይሄዳል ነው የሰው የተሳታፊ ብዛት እየጨመረ ይሄዳል። በዚህ አይነት መልክ ነው ሲከበር የዋለው። የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ሌሊሴ ወዳጆ ባህላችንን ልጆቻችን እንዲያውቁ እኛ ከአባት እናቶቻችን የተቀበልነውን እሴቶቻችንን ለመጪው ትውልድ ለማስተላለፍ የእሬቻ አይነት በዓላት ላይ ይዞ በመገኘት የትውልድ ቅብብሎች እንዲኖር ያለውን ፋይዳ ገልጻልናለች። ለዛሬ ቀን እግዚአብሔር ስላደረሰን እግዚአብሔርን በጣም ነው የምናመሰግነው። ዛሬ እንግዲህ እሬቻ አርፋሳን ያከበርንበት ቀን ነው። በጣም ጥሩ አድርገን ነው ያሳለፍ ነው። በጣም ነው ደስ የሚለው። ለልጆቻችን እኛ ያለፍንበትን እኛ አውጥተን እዚህ ደረጃ ያደረስነውን ባህላችንን ይዞ እንዲያድጉ ያሳየናቸው ነው ያስተማርናቸውም ነው። ምክንያቱም በእኛ መቆም የለበትን ትውልድ መተላለፍ ስላለበት የግድ ልጆቻችንን ማስተማር አለብን። ለነሱ መንገር አለብን። ቅርብ ለቅርብ ሆነን ከልጆቻችን ጋር እንዲያውቁ ሁሉ ነገር ስለ ባህላችን፣ ስለ አኗኗራችን፣ ስለ ኦሮሞ ባህል፣ ስለ እሬቻ በዓል አከባበር ሁሉንም ለልጆቻችን መንገር አለብን። ይሄንን ነው ማለት ነው። ዛሬም ያደረስ ነው ከአባቶቻችን ተቀብለን ስለሆነ እኛ ደግሞ ለእነሱ አሳልፈን መስጠት አለብን። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።